የአሜሪካ ድምጽ ነው። የአሜሪካ ድምጽ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ብዙ ጦርነት ነበር። ከአምስት ሰዓት ጀምሮ እስከ 11 ሰዓት ነበር። አምስት አካባቢ ሰዎች ሙተዋል። እንግዲህ በማን እንደሞቱ መረጃ የለ። አራት ወንድ አንድ ሴት ሙተዋል ብሎ ሲቪሎች ናቸው። ተባራሪ ነው የሚመስለኝ የሚሄድ ሶስት ሰዎች እኔ ባለበት አካባቢ ሙስሊም ቀብር ነበር። እዛ ቀብረን አደጆች ደግሞ ደላ በላ ቦታ ሚ ሲቪል ናቸው እንደኛው የሸዋማ ሚጭን የቀን ሰራተኛ የነበረ ነው። ትልልቅ ሰዎች ከመስጊድ ሲወጡ የነበሩ ሰዎች ተገለዋል። የሀብሩ ወረዳ ነዋሪዎች ናቸው የሰማችኋቸው መሰንበቻውን በአካባቢው በመንግሥት ኃይሎችና በፋኖ ሚሊሻ አባላት መካከል በተካሄደ የተኩስ ልውውጥ በነዋሪዎች ላይ ስለደረሰ ጉዳት ከተናገሩት የተወሰደ ነው። ዜናውን ተከትሎ በዕለቱ አብይረስ ይቀርባል። ሁከትና ብጥብጥ በማስነሳት በሚል በወንጀል ተጠርጥረው ክስ የተመሠረተባቸው ከያንያን አማኑኤል ሀብታሙና በእርሱ መዝገብ ስር ያሉ 17 ግለሰቦች በዋስ ዛሬ ተለቀዋል። የዚህም ዘገባ ደርሶናል። ቆየት ብሎ ይቀርባል። ሰኞ ሰኔ 17 2016 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። እንግዲህ ወልዴ ለሰዓቱ የዓለም ዜናዎች ተሰይመዋል። ኤልያስ አስማረ በቴክኒክ ቅንብሩ፣ ዚነብ አብዱራህማን በስርጭት ምህንድስና ነው። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረውን ይዘልቃሉ። ጽዮን ግርማ ናት የዝግጅቱ ዋና አዘጋጅ። አሁን ወደ ቀዳሚው የዕለቱ አቢረሶች በድጋሚ እንደምናመሻችሁ ክብራትና ክብራን፣ የኬንያ ፖሊስ ነገ ማክሰኞ ወደ ሄቲ ሊሰማራ ነው መባሉ፣ እስራኤል በሌባኖስ ላይ የምታደርሰው ጥቃት ጦርነቱ በቀጠናው እንዳይስፋፋ ስጋት መፍጠሩ፣ እንዲሁም በአሜሪካ የበጋው የመጀመሪያ ሳምንት በርካቶች በጅምላ ጥቃት ሕይወታቸውን አጡ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የኬንያ ፖሊስ ማክሰኞ ወደ ሄይቲ ሊሰማራ ነው ተባለ። ለበርካታ ጊዜያት የዘገየውና የፍርድ ቤትም ጭምር እክል የገጠመው የኬንያ መንግስት ፖሊሶቹን ወደ ሄይቲ የማሰማራት እውቅድ በስተ መጨረሻ እውን ሊሆን እንደሆነ ዘገባዎች በማመልከት ላይ ናቸው። መንግስት ወደ ሄይቲ ፖሊሶችን ለማሰማራት የያዘውን እቅድ የሀገሪቱ ከፍተኛ ፍርድ ቤት ህገ መንግስቱን የሚጻረር ነው ሲል ወስኖ ነበር። ለፍርድ ቤት ውሳኔ አንዱ የሆነው ምክንያት በሁለቱ አገራት መካከል የጋራ ስምምነት የለም የሚል ነበር። የኬንያ መንግስት ወዲያውኑ ስምምነት ቢፈጽምም ከሳሾቹ ግን ስምሪቱ እንዳይፈጸም ሌላ ክስ ከፍተዋል። ወሮበሎች በሚያብጧት ሄይቲ በኬንያ ፖሊሶች የሚመራ ኃይል እንዲሰማራ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባለፈው ዓመት የውሳኔ ሀሳብ አሳልፎ ነበር። ኬንያ አዲስ የፖሊስ አዛዥ ዛሬ እንደሾመችም ታውቋል። ከኬንያ በተጨማሪ ቤኒን፣ ባሃማስ፣ ባንግላዴሽ ባርቤዶስ እና ቻድ በሄይቲ ተልእኮ እንደሚሳተፉ አስታውቀዋል። ሄይቲን ማረጋጋት ሰብአዊ ግዴታ እንደሆነ የኬንያው ፕሬዝዳንት ዊልያም ሩቶ ሲገልጹ ቆይተዋል። በአይቨር ኮስት ትልቋ ከተማ አቢጃን በደረሰ የጎርፍና የመሬት መንሸራተት አደጋ ባለፉት አስር ቀናት ውስጥ ቢያንስ 24 ሰዎች መሞታቸው ተነግረዋል። በአራት እጥፍ የከበደ ዝናብ የ በአራት እጥፍ የከበደ ዝናብ የምዕራብ አፍሪካዊቱን ሀገር የኢኮኖሚ መዲና ሲመታ ከፍተኛ ጎርፍና የመሬት መንሸራረት ተከስቷል። ከወዲያኛው ሳምንት ሐሙስ እስካለፈው ቅዳሜ በጣለው ዝናብ ቢያንስ አራት ሰዎች እንደሞቱ የሲቪሎችን ደህንነት የሚከታተለው መንግስታዊ ቢሮ አስታውቋል። በጎርፍ የተወሰዱ ሁለት ተጨማሪ ሰዎች የደረሱበት አለመታወቅንም ቢሮው ጨምሮ ገልጿል። ስድስት ሚሊዮን ነዋሪዎች ባሏት አቢጃን አደገኛ ዝናብና ተከትሎ የሚመጣ ጎርፍ በተደጋጋሚ ይከሰታል። ድሆች ጎርፍ በሚያጠቃቸው አካባቢዎች እንደ ነገሩ በተሰሩ መጠለያዎች ውስጥ መኖራቸው ለአደጋው ተጋላጭ አድርጓቸዋል ተብሏል። ባለፈው ዓመት በደረሰ ተመሳሳይ አደጋ ሰላሳ ሰዎች ሕይወታቸውን አጥተዋል። እስራኤል በኢራን በሚደገፈውና በሊባኖስ በሚገኘው ሄዝቦላ ላይ በማድረስ ላይ ያለችው ጥቃት ጦርነቱን በቀጠናው ሊያስፋፋና ኢራንንም ወደ ግጭቱ ሊከት እንደሚችል አሜሪካና የአውሮፓ ህብረት ስጋታቸውን በመግለጽ ላይ ናቸው። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ጆሴፍ ቦረል ለክሰምበርግ ላይ ዛሬ ሰኞ ለዜና ሰዎች እንደተናገሩት በጋዛ የሚካሄደው ጦርነት ወደ ቀጠናዊ መስፋፋት አደጋው በየቀኑ እየጨመረ መጥቷል ብለዋል። ጦርነቱ የሚስፋፋበት ዋዜማ ላይ እንገኛለን ብዬ አስባለሁ ሲሉ አክለዋል። ቦረል በጋዛ ሰብአዊ እርዳታ ማድረስ የማይቻልበት ደረጃ ላይ እንደደረሰ የገለጹት ቦረል የተኩስ አቁም ላይ መድረስ የሰብአዊ እርዳታ ፍሰትን ለማስቻል እጅግ አስፈላጊ እንደሆነ ተናግረዋል። የቦሬል አስተያየት የመጣው አንድ ከፍተኛ የአሜሪካ ወታደራዊ ባለሥልጣን እስራኤል በሊባኖስ ላይ የምታካሄደው ጥቃት ሄዝቦላን ለመደገፍ ስትል ኢራን እንድትግባበት ሊያስደርግ እንደሚችል ባስጠነቀቁ በሰዓታት ውስጥ ነው። የአሜሪካ የኢታ ማዦር ሽሞች ኃላፊና የአየር አዛዥ ጀኔራል ሲኪው ብራውን ለሪፖርተሮች እንደገለጹት ኢራን ሄዝቦላን ወደ መደገፉ ልታዘነብል ትችላለች። ሄዝቦላ ከሐማስ የተሻለ አቅርቦት እንዳለው ጀኔራሉ ጠቁመዋል። በጋዛ ከሐማስ ጋር የሚካሄደው ጦርነት ከባዱ ምዕራፍ በቅርቡ ያበቃል ሲሉ ትላንት እሁድ የተናገሩት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነተንያሁ እስራኤል ጦሯን ከሊባኖስ ጋር ወደሚዋሰነው ድንበር ልታሻግር እንደምትችል ገልጸዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በብራዚል ውርጃን ወንጀል የሚያደርገውን የህግ ረቂቅ በመቃወም በርካቶች ኮፓ ካባና የባህር ዳርቻ ትላንት እሁድ ተቃውሞ ሰልፍ አድርገዋል። በረቂቁ ህጉ መሠረት 22 ሳምንትና ከዛም በላይ የሆነውን ጽንስ ማስወረድ እንደ ነፍስ ማጥፋት ተቆጥሮ እስከ 20 ዓመታት የሚደርስ የእስር ቅጣት ያስከትላል። አሁን ባለው ሕግ በብራዚል ውርጃ መፈጸም ከአንድ እስከ 3 ዓመታት በእስር ያስቀጣል። በአስገድዶ መደፈር ወይም በእርግዝናው እርግዝናው ለእናቲቱ ሕይወት አስጊ ከሆነ ግን ውርጃ ይፈቀዳል። በማህፀናችንና በሰውነታችን ላይ የምናዘው እኛ ብቻ መሆናችንን ለዓለም ለማሳየት ወጥተናል፣ ያለች አንዲት ሰልፈኛ፣ መንግስት በሰውነታችን ጉዳይ ጣልቃ መግባት የለበትም ስትል አክላለች። ረቂቅ ሕጉ በመላ አገሪቱ በገጠመው ተቃውሞ ምክንያት እስከ መጪው ዓመት ድረስ ለድምፅ እንደማይቀርብ ተነግረዋል። በአሜሪካ የበጋው የመጀመሪያው ሳምንት መጨረሻ በደርዘን የሚቆጠሩ ሰዎች በመሳሪያ በተፈጸመ የጅምላ ጥቃት ሕይወታቸውን አጥተዋል። ባለፈው ሳምንት መጨረሻ ላይ በአላባማ ግዛት በተዘጋጀ ፌስታ፣ በኦሃዮ የመዝናኛ መንደር እንዲሁም በአርካንሶው አንድ የሸቀጥ መደብር በተከፈተ ተኩስ በደርዘን የሚቆጠሩ ሰዎች ሞተዋል አሊያም ጉዳት ደርሶባቸዋል። በአሜሪካ በበጋው ወቅት የመሳሪያ ጥቃቶች በብዛት ይስተዋላሉ። ባለፉት ሁለት ሳምንታት በተከታታይ የደረሱት የጅምላ መሳሪያ ጥቃቶች የከተማ አስተዳዳሪዎችን ከሌሎች ግዛቶችና ከፌዴራል መንግሥት እርዳታ እንዲጠይቁ አስገድዷል። ትናንት እሁድ በመንገምሪ አላባማ ሰዎች በብዛት ለፌስታ በተሰባሰቡበት ዝግጅት ላይ ከፍተኛ ተኩስ ተከፍቶ ዘጠና ሰዎች ተጎድተዋል። መርማሪዎች 350 የሚሆኑ ቀለሆችን አግኝተዋል። በሚችጋን የተሰረቀ መኪናን ይከተል የነበረው የፖሊስ አባል በተተኮሰበት ጥይት ሕይወቱን አጥተዋል። በፊላዴልፊያ ደግሞ አራት ሰዎችን አሳፍሮ የነበረን መኪና ያስቆመ ፖሊስ ተኩስ ተከፍቶበት ከፉኛ ተጎድተዋል ተብሏል። በክለምበስ ኦሃዮ በሚገኝ የመዝናኛ መንደር በተከፈተ ተኩስም አስር ሰዎች ከባድ ጉዳት ደርሶባቸዋል። በአርካንሶ በምትገኝ አንዲት ትንሽ ከተማ ሱቅ ውስጥ በተከፈተ ተኩስ አራት ሰዎች ሲሞቱ አስራ አንድ ተጎድተዋል። ከሟቾቹ ውስጥ ጥቃት አድራሹና የ23 ዓመት እመጫት ይገኙበታል ተብሏል። በመጨረሻም በሜክሲኮ የቮልክስዋገን አፍቃሪዎች ሰልፍ አደረጉ። በሜክሲኮ ቢትል የተሰኘችው የቮልክስዋገን ሞዴል አፍቃሪዎች በሞዴሏ ዓለም አቀፍ ቀን በሆነው በትናንትናው እለት መኪናቸውን ይዘው ሰልፍ አድርገዋል። በሜክሲኮ ቮቾ ሲሉ የሚጠሯት ሞዴል በኢትዮጵያም በብዛት ትታይ የነበረ እና አሁንም አጋጊጠው የሚነዷት እንዳሉ ይታወቃል። አሮጌዋ ሞዴል ባላት ለየት ያለ ቅርጽ ተወዳጅነት በማትረፏ በመላው ዓለም በሚገኙ ከተሞች በብዛት ትታይ ነበር። ቢትል የህዝብ መኪና ለመባልም በቅታ ነበር። በሜክሲኮ አረጋዊያ ሞዴል እንደ አውሮፓን አቆጣጠር 2003 ድረስ እስከ 20 ዓመት በፊት ድረስ መሆኑ ነው ትመረት ነበር። የቮልክስ ዋገን ኩባንያ አዲሶቹን ቢትል ሞዴሎች ከነጭራሹ ማምረት ያቆመው በእንደ አውሮፓን አቆጣጠር 2019 ከአምስት ዓመታት በፊት ነበር። ክብራትና ክብራን የምሽቱን ዜና በዚሁ አጠቃልላለሁ። ለቀሪው ዝግጅቶች ወደ አሉላመራቸው አሉ እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዛሬ ሰኔ ሰኞ ሰኔ 17 2016 ዓ ም ዝግጅታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበድነኝ ነኝ። አባየሁ ገበያው በዌብና የድረገጻችን ማህበራዊ መገናኛ አቀናባሪያችን ናት። ወደ ቀዳሚው የዕለቱ አቢርስ ከማለፋችን አስቀድሞ ታዲያ ቆየት ብሎ ከሚቀርቡት ዝግጅቶች አንዱን ለቅምሻ እናሰማችሁ። አንድ ሰው ሂት ስትሮክ አለው የምንለው አንደኛ የሰውነታችንን ሙቀት ከሚገባው በላይ ሲጨምር፣ ከአርባ ነጥብ አምስት ወይም ከመቶ አምስት ዲግሪ ፋራናይት በላይ ሲሆን፣ ሁለተኛ በአእምሮ ላይ የሚታዩ ምልክቶች ሲኖሩት እና ሶስተኛ ደግሞ ከሱ ውጭ የሆነ በጣም ከፍተኛ የሆነ የሙቀት መጠን ሲኖርና ያንን መቆጣጠር ሲያቅተው። ሰሞንኛ ርዕሰ ጉዳይ ነው። በተለያዩ የዓለም አካባቢዎች ሰሞኑን እየታየ ያለውን የአየር ሙቀት መጠን በከፍተኛ ደረጃ መጨመር ተከትሎ የሚደርስ ብርቱ የጤና ሁከት አስመልክቶ ከተሰናዳ ቅንብር የተወሰደ ነው። የሰማችኋቸውም የተላላፊ በሽታዎች በሽታዎችና የጽኑ ህሙማን ልዩ ሐኪሙ ዶክተር ነጋ አሊ ጎጂ ናቸው። በሁለተኛው አጋማሽ በሐኪሙን ይጠይቁ ይመለሳሉ፣ ጠብቋቸው። አሁን በቀጥታ ወደ ዕለቱ አቢይ ርዕስ። በሀብሩ ወረዳ የተኩስ ልውውጥ ባልታጠቁ ነዋሪዎች ላይ የሞትና የአካል ጉዳት መድረሱን ነዋሪዎች አመለከቱ። በሰሜን ወሎ ዞን ሀብር ወረዳ ውርጌሳ ከተማ አካባቢ ባለፈው ሐሙስ በመከላከያ ኃይልና በፋኖ ታጣቂዎች መካከል በተካሄደ የተኩስ ልውውጥ ባልታጠቁ ሰዎችና በአካባቢው ነዋሪዎች ላይ የሞትና የአካል ጉዳት ደርሷል ሲሉ ነው ነዋሪዎቹ ያመለከቱት። በከተማይቱ የጸጥታ ችግር እንደነበርና የተጎዱ ሰዎችም መኖራቸውን የጠቀሰው የሀብር ወረዳ አስተዳደር በበኩሉ አሃዛዊ መረጃ ለመስጠት ግን ምርመራ በማድረግ ላይ መሆኑን ለአሜሪካ ድምጽ በሰጠው ምላሽ ጠቁሟል። ከውርጌሳ ከተማ በተጨማሪ በተለያዩ የሀብር ወረዳ አቅራቢያዎችም የጸጥታ ችግር እንደሚስተዋል የጠቀሙት ዋና አስተዳዳሪው ሁሴን መሐመድ በህዝቡ ዕለታዊ ኑሮ ላይ ጫና ፈጥረዋል ነው ያሉት። ለዝርዝሩ መስፍን አራጌ በአማራ ክልል ሰሜን ወሎ ዞን ሀብሮ ወረዳ ውርጌሳ ከተማ ባለፈው ሳምንት ሐሙስ ሰኔ 13 ቀን ሁለት 2016 ዓ ም በነበረው የተኩስ ልውውጥ ያልታጠቁ የአካባቢው ነዋሪዎች መገደላቸውን በደህንነት ስጋት ምክንያት ስማቸው እንዳይገለጽ የጠየቁ የከተማዋ ነዋሪ ለአሜሪካ ድምፅ ተናግረዋል። እንግዲህ ጦርነት ነበር። ከአምስት ሰዓት ጀምሮ እስከ አስራአንድ ሰዓት ነበር። አምስት አካባቢ ሰዎች ሙተዋል። እንግዲህ በማን እንደሞቱ መረጃ የለኝ። አራት ወንድ፣ አንድ ሴት ሙተዋል ብሎ ሲቪሎች ናቸው። ተባራሪ ነው የሚመስለኝ። ሶስት ሰዎች ባለበት አካባቢ ሙስሊም ቀብር ነበር። እዛ ቀብረን አደጎች ደግሞ ወደ ላበላ ቦታ። በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስ ድምፃቸውም እንዲቀየር የጠየቁ ሌላው አስተያየት ሰጭ ደግሞ የሟቾቹ ቁጥር ከተጠቀሰውም ያለፈ ሊሆን ይችላል ይላሉ። መከላከያ መጀመሪያ ከታች ይመጣ ወደ ከተማው ጠበላለ ከጠበር ወደ ጨካቡ ምናምን አለ ሲሄዱ ገጠሟቸው ኦርሞስ ለስድስት ሀያ ጉዳይ አካባቢ ነው ጦርነቱ የተጀመረው እስከ አስራ ሁለት ሰዓት አካባቢ ድረስ ጦርነት ተኩስ ነበረ ከባድ መሳሪያ ታንክ መልስ ሰባ ሶስት ተኩስ ነበር። እነሱ ኦርሞስ ተሳት አካባቢ ወደ ከተማው ገቡ። በዛሱ ሲፈግዱ እነማን ናቸው እነማን መከላከያ መጀመሪያ ፋሚ ነበረ ጠዋት ላይ ከዛ ወደ አስራ አንድ ሰው አካባቢ ሰው ሞቷል። ሲቪል ናቸው። ድኛው የሸዋ ሚጭን የቀን ሰራተኛ የነበረ ነው። ትልቅ ሰዎች ከመስጊድ ሲወጡ የነበሩ ሰዎች ተገለዋል። አንዱ ደግሞ ሆነ የልጆች አባት ነው። ባለ ስጋ ነው፣ ጫት ነው የሚነግር ሰው ነበረ። አንድ ሴት ነበረች እንደዚሁ ጊራ ነው ብላ ስትመጣ መናሪያ አካባቢ ገድበል። የሀብሮ ወረዳ ዋና አስተዳዳሪ አቶ ሁሴን መሐመድ በሁለቱ የታጠቁ ኃይሎች መካከል የተኩስ ልውውጥ እንደነበር ና በሰዎችም ላይ ጉዳት መድረሱ ናምነው በቁጥር ለመግለጽ ግን ምርመራ ላይ ነን ብለዋል። ግጭት ላይ የተጎዱ ሰዎች አሉ። ዝሮዞ ጦርነት መካከል ስለሆነ በተባራሪም ጦርነት መካከል እንቅስቃሴም የነበራቸው ጉዳት የደረሰባቸው እንትኖች አሉ። አሁን ላይ በመረጃ የዛም አካባቢ ሄደን መንክር ማለት ስለማንችል ይሄ ነው የሚል ቁጥር የለንም። ተጨማሪ ጉዳት እንዳይደርስ ስራዎች እየተሰሩ ነው። የዛ ሀገር ሽማግሌዎቹን፣ የአካባቢው ማህበረሰብ ትልልቅ አባቶችን ለማግኘት ጥረት እያደረግን ነው። በደህንነት ስጋት ስማቸው እንዳይጠቀስ ቀስ ድምጻቸውም እንዲቀየር ያሳሰቡ የውርጌሳ ጤና ጣቢያ ባልደረባ በበኩላቸው በዕለቱ ጉዳት ደርሶባቸው የነበሩ ስምንት ያልታጠቁ የከተማ ነዋሪዎች ሕክምና ማግኘታቸውን አረጋግጠዋል። ሰዎች የሚሆን አካባቢ እኛ ጋር ተታክመዋል። ሁሉም ሲቪል ናቸው። እኛ ጋር የታከሙት ጉዳታቸው ከባድ ጉዳት ነው። ሁሉም የቀላል የሚባል አይደለም። በጣም ከባድ ጉዳት አላቸው። ሁሉም የታከሙት እኛ ጋር ነው እንጂ በውርጌሳ ከተማ ብቻ ሳይሆን በሀብሮ ወረዳ የተለያዩ አካባቢዎችም ተመሳሳይ የጸጥታ ችግር መኖሩን ያልሸሸጉት ዋና አስተዳዳሪው ይህም የህዝቡን ስቃይ እንዳባባሰው ጠቁመዋል። እዛ ሁርጌሳ ብቻ ሳይሆን ሌሎችም አካባቢዎች እንደዚሁ ወጣ ገባ የሚል የጸጥታ ስጋቶች አሉ። ህዝቡ በኑሮ ውድነት በተለያየ እንትኖች ችግር ውስጥ ነው ያለው። ከዚህ ላይ በተጨማሪ ጦርነት ተጨምሮበት እንደ ወረዳችንም ህዝብ እንደ ክልልም ህዝቡ ጉዳት ላይ እየወደቀ ነው ያለው። መሮታል። አሁን ባለው ነባራዊ ሁኔታ ከቦታ ቦታ ለመንቀሳቀስ ስጋት ነው። ከዛ ውስጥ ዘረፋዎች አሉ። እንዲህ እንዲህ አይነት እንቅስቃሴዎች ስላሉ ዞሮ ዞሮ የሀሳብ ልዩነቶች ካሉም ቁጭ ብሎ በጠረጴዛ ዙሪያ ህዝብ ሳይጎዳ ንጹሀን ሳይጎዳ ቁጭ ብሎ መመካከል ይጠበቃል። የአማራ ክልል ለተጨማሪ አራት ወራት በኮማንድ ፖስት ስር እንዲሆን ባለፈው ጥር 24 ቀን ለሁለተኛ ጊዜ በተራዘመው የአስቸኳይ ጊዜ አዋጅ ቢደነግግም የአዋጁ የህግ ተፈጻሚነት ባለፈው ግንቦት 24 ቀን ተገባዷል። ለሶስተኛ ጊዜ ስለመራዘሙ ወይም ቀሪ ስለመደረጉ እስካሁን ከመንግስት በኩል የተሰጠ መግለጫ የለም። ተጨማሪ መረጃዎችን ለማግኘት ወደ አማራ ክልል መንግስት ኮሚኒኬሽን ጽፈት ቤት ኃላፊ ዶክተር መንገሻ ፈንታው የእጅ ስልክ ላይ ብንደውልም ስልካቸው ባለመስራቱ ምላሻቸውን ማካተት አልቻልንም። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጊ። መስፍን፣ ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ወደ ተከታዩ ርዕስ ስንሻገር ደግሞ ወደ አዲስ አበባ ይመልሰናል። የነ አማኑኤል ሀብታሙ ሲለቀቁ እነ ዝናቡ አበራ የጠየቁት ዋስትና በጠቅላይ ፍርድ ቤት መጽናቱ ተገለጠ ይላል። ሁከትና ብጥብጥ በማስነሳት ወንጀል ተጠርጥረው ክስ የተመሠረተባቸው ከያንያኑ አማኑኤል ሀብታሙና በእርሱ መዝገብ ስር ያሉ 17 ግለሰቦች በዋስት ተለቀዋል። ታሳሪዎቹ በ50 ሺ ብር ዋስትና ከስር እንዲወጡ ከተፈቀደላቸው ከአምስት ቀናት በኋላ መለቀቃቸውን ጠበቃቸው አቶ አያሌው ቢታኔ ተናግረዋል። ይህ በእንዲህ እንዳለ የኢህአፓን ሊቀመንበር ዝናባ አበራን ጨምሮ በአስቸኳይ ጊዜ አዋጅ አውድ ውስጥ በቁጥጥር ስር የዋሉ ዘጠኝ ተጠርጣሪዎች በዋስ እንዲፈቱ የፌዴራሉ ከፍተኛ ፍርድ ቤት የሰጠው ውሳኔ እንዲጸና ጠቅላይ ፍርድ ቤት ማዘዙን ጠበቃና የሕግ አማካሪው ሰለሞን ገዛሐኝ ለአሜሪካ ድምጽ ገልጠዋል። ሆኖም ታሳሪዎቹ እስከ አመሻሽ ድረስ እንዳልተለቀቁ የሀፓ ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ተናግረዋል። ይለናል ኬኔዲ አባተ በተከታዩ ዝርዝሩ ህገ መንግስታዊ ስርዓትን በትጥቅ ትግል ለመቀየር በመንቀሳቀስ እንዲሁም ሁከትና ብጥብጥ በማስነሳት ወንጀል ተጠርጥረው በአንድ መዝገብ ስር ምርመራ እየተካሄደባቸው ከሚገኙ ሀያ ግለሰቦች ውስጥ ታዋቂውን አርቲስት አማኑኤል አብታሙን የቲያትር አዘጋጁን ዳግማዊ አምለወርቅ ፈይሳንና በማህበራዊ ብዙሀን መገናኛ ላይ የምትታወቀውን ፍላጎት አብርሃምን ጨምሮ 17ቱ ታሳሪዎች ዛሬ ሰኞ ሰኔ 17 ቀን 2016 ዓ.ም በዋስ ተለቀዋል። 17ቱ ተጠርጣሪዎች እያንዳንዳቸው ሰዎቻቸው በ50 ሺህ ብር ዋስ እንዲለቀቁ የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት የወሰነው ባለፈው ሳምንት ሐሙስ ሰኔ 13 ቀን እንደነበረ ያስታወሱት ጠበቃና የህግ አማካሪ አያሌው ቢታኔ ውሳኔው ዛሬ ተፈጻሚ መሆኑን ተናግረዋል። ከፍርድ ቤቱ ትዕዛዝ በኋላ በአምስተኛው ቀን ነው ማለት ነው ፍቺው የተከናወነው። እስካሁን ባለው በዋነኛነት አማኒ ተፈቷል። እነዳግማዊ ዳግማዊ ሞተዋል እነ ፍላጎት ትእዛዝ ሁሉ አልቆ ኦልሞስት ከሰዓት እየጠበቁ ነው። ሌሎችም ኦልሞስት ተፈቷል። ነገር ግን እዚህ ዋስትና መብታቸው ከተፈቀደ በኋላ ፖሊስ ያለ አግባብ ይህን ያህል ቀን አራት ቀን አምስት ቀን ይዞ ማቆየቱ ይሄ መሰረታዊ የሆነውን የሰብአዊ መብት የሚጥስ ስለሆነ ወደፊት እነዚህ ነገሮች በፖሊስ በኩል እያረመ እያስተካከለ ይሄዳል ብለን ተስፋ እናደርጋለን። ይህ በእንዲህ እንዳለ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ሊቀመንበር ዝናቡ አበራን ጨምሮ ሁከትና ብጥብጥ በማስነሳት ወንጀል ተጠርጥረው በእስር ላይ የሚገኙት ዘጠኝ ተጠርጣሪዎች በገንዘብ ዋስ እንዲፈቱ የፌዴራሉ ከፍተኛ ፍርድ ቤት አራዳ ምድብ ችሎት ባለፈው ሰኔ አስር ቀን የሰጠው ውሳኔ እንዲጸና ጠቅላይ ፍርድ ቤት በዛሬው ዕለት ወስኗል። የኃይል ጊዜው ባበቃው የአስቸኳይ ጊዜ አዋጅ አውድ ስር የተያያዙት እስረኞቹ የእስር ፍርድ ቤት ለፖሊስ የሰጠውን የ12 ቀን ተጨማሪ የምርመራ ጊዜ በመቃወም ያቀረቡትን ይግባኝ ከፍተኛ ፍርድ ቤት መቀበሉን በመቃወም ፖሊስ ባለፈው ሳምንት ረቡ አቅርቦት የነበረውን ይግባኝ የተመለከተው ጠቅላይ ፍርድ ቤቱ የፖሊስን ይግባኝ ውድቅ ማድረጉን ከታሳሪዎቹ ጠበቆች አንዱ ሰለሞን ገዛህኝ ተናግረዋል። አስቀርባ ላይ አስቀርብ ለማለት ብይን ተቀጥሮ ነበር አርብ ዕለት አልቡለትን መዝገብ አልደረሰልንም ብለው ለዛሬ ተቀጥሮ ነበር። ዛሬ ይቀርበን ነበረ ከዘጠኝ ተጠርጣሪዎች ጋር ፍርድ ቤቱም ከፍተኛው ፍርድ ቤት ውሳኔ በማጽናት የፖሊስን የይግባኝ ጥያቄ ውድቅ በማድረግ ተጠርጣሪዎቹ በስር ፍርድ ቤት ማለትም በከፍተኛው ፍርድ ቤት በተሰጠው የዋስትና መጠንና ልክ መሰረት ከእስር እንዲፈቱ በማለት ትዕዛዝ ሰጥቷል። አሁን የተጠርጣሪ ቤተሰቦችም የውሳኔ ግልባጭ ይዘው በአሁኑ ሰዓት የፌደራል ወንጀል ምርመራ ቢሮ ነው ያሉት። የታሳሪ ቤተሰቦች የጠቅላይ ፍርድ ቤቱን ትዕዛዝ ለፌዴራል ፖሊስ ማድረሳቸውን የገለጹት የኢህአፓ ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት፣ ሆኖም እስከ ቀኑ አስር ሰዓት ከአርባ ደቂቃ ድረስ አለመለቀቃቸውን ጠቁመዋል። ጠቅላይ ፍርድ ቤቱ ሁኔታውን ከመረመረ በኋላ በዛሬው ዕለት በአስቸኳይ ይፈቱ የእስር ፍርድ ቤቱ ውሳኔ ትክክል ነው በአስቸኳይ ይፈቱ ብሏል። ያንን ተከትሎ ትዕዛዙን ቤተሰብ እኛም ወደ ፌዴራል ፖሊስ የመፈቻ ትዕዛዙን ሰጥተናል ለሚመለከታቸው ያላቸው ኃላፊ አሳልፎ ሰጥተናቸዋል። ነገር ግን እሳቸው ተነጋግሬ ነው የሚወሰነው በማለት እስካሁን ድረስ ምንም የተፈጸመ ነገር የለም። እየተጠባበቀን ያለ ነው። እንዲህ እንዲህ እያለ እየመሸ ነው። ከዘጠኙ ተጠርጣሪዎች ውስጥ ከመጋቢት አስራ ሰባት ቀን ሁለት ሺ አስራ ስድስት ዓመተ ምህረት ጀምሮ በእስር ላይ የሚገኙት የኢህአፓ ሊቀመንበር ዝናቡ አበራን ጨምሮ አምስቱ የእርስ በርስ ጦርነት ይብቃ በሚል መሪ ቃል ላለፈው ህዳር ሰላሳ ቀን ሁለት ሺ አስራ ስድስት ዓመተ ምህረት ተጠርቶ የነበረውን ሰላማዊ ሰልፍ ሲያስተባብሩ ከነበሩት ፖለቲከ ስደተኞች መካከል ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ በተከታዩ ርዕስ ደግሞ ወደ መቀሌ ነው የምንሻገረው። የትግራይ ተፈናቃዮች ከሰኔ 30 ቀን በፊት ወደ ቀያችን መልሱን ሲሉ ዳግም ጥሪ አሰምተዋል። በትግራይ ክልል የተለያዩ ስፍራዎች የሚገኙ ተፈናቃዮች ወደ ቀያቸው ለመመለስ የጠየቁበትን ሰላማዊ ሰልፍ ትናንት እሁድ ነው ያካሄዱት። በመቀሌ ከተማ ለሰልፍ የወጡ በሺዎች የሚቆጠሩ ተፈናቃዮች መንግስት ቃል በገባው መሰረት ከሰኔ ሰላሳ ቀን በፊት ወደ ቀያቸው ይመልሰን ሲሉ መጠየቃቸውን የጠቀሰው የመቀሌው ዘጋቢያችን ሙሉጌታ አጽብሐ አክሎም ተፈናቃዮቹ በተደጋጋሚ ሰልፍ መውጣታቸውን ያወሱት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የአሁኑ ሰልፍ የመጨረሻ ይሆናል ማለታቸውን ዘግቧል። የጸጥታ ችግር በሌለበት ሁኔታ ተፈናቃዮች ወደ ቀያቸው በሚመለሱበት መንገድ ላይ እንደሚሰሩም የክልሉ ፕሬዚዳንት መናገራቸውን ጠቅሷል። ሙልጌታ ጽበሀ በመቐለ ከተማ የተካሄደውን ሰልፍ ካስተባበሩት አንዱ አቶ አሸብር ሐገዞም ከማይ ካድራ ከተማ መፈናቀላቸው ገልጸው ክረምት እየገባ በመሆኑ በማዕከላት የተጠለሉ ተፈናቃዮች በከፍተኛ ችግር ውስጥ እንደሚገኙ አመልክተዋል። ተፈናቃዩ እንዲመለስ ሰርተውን ወደ መረቦት ላይ መመለስ ነው ሰልፍ የወጣው። ለሰኔ ሰላሳ ተስፋ ተሰጥቶ ነበር እስከ ለሰኔ ሰላሳ ደግሞ ምንም በጊዜያዊ መንግስት ይሁን ግብረ ሰናይ ድርጅቶች ይሁን ዓለም አቀፍ አስተባባሪዎች ይሁን ምንም የተጀመረ ነገር የለም ግን ምንም እንቅስቃሴ ስለሌለው ነው ሰልፍ የወጣ ነው። ከቃፍታ ሁመራ ወረዳ ተፈናቅለው በመቀለ ከተማ የተፈናቃዮች ማዕከል ለረዥም ጊዜያት በችግር ተጠልለው እንደሚገኙ የተናገሩት የሰልፉ ተሳታፊ ወይዘሮ ህይወት አብርሃ በበኩላቸው ወደ ቀያቸው ለመመለስ በተደጋጋሚ ሰልፍ ቢጠይቁም ምላሽ እንዳላገኙ አስረድተዋል። ሞልስና ዝብል ሰልፍ ኢላወፅና ሰምዕና ራሳችን ጥረን ግረን እንድንበላ ወደ ቤታችን መልሱን ለማለት በተደጋጋሚ ሰልፍ ብንወጣም የሚሰማ አጥተናል። ከፍቶናል። መንግስት በጦርነት ሳይሆን በሰላም ወደ ቀያችን ይመልሰን። ህግ አስከባሪዎች ነን የሚሉ ከሌላ አካባቢ መጥተው በቤቴ እየኖሩበት እንዳለ በስልክ ተነግሮኛል። ንብረታችን ተጭኖ ተወስዷል። ወደ መኖሪያ ቤቴ በኃይል ገብተው እየኖሩ ያሉት ከቤቴ ይውጡልኝ። ሌላው የሰልፉ ተሳታፊ አቶ ሀፍቱ ሀድሽ ተፈናቃዮች እስከ ሰኔ ሰላሳ ቀን ለመመለስ የተገባው ቃል እንዲተገበር ጠይቀዋል። ሰልፊ ለውፅና ሐዚ ምክንያት ውዕል ብተሪያ በአጋዊ ተግበር በሰልፋችን የጠየቅነው የሰላም ስምምነቱ ተግበር ቃል በተገባልን መሰረት ከሰኔ ሰላሳ ቀን በፊት ወደ ቀያችን መልሱን በማለት ነው። በቀያችን አርሰንም ይሁን ነግደን ራሳችንን በማስተዳደር ከእርዳታ ጠባቂነት መላቀቅ እንፈልጋለን። እንዲህ ሰልፍ ስንወጣ መፍትሄ የምናገኝ እየመሰለን በተወሰነ መልኩ እፎይታ እናገኛለን። ለሰልፈኞቹ መልስ የሰጡት የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳም ከሰላም ስምምነቱ በኋላ ተፈናቃዮች ወደ ቀያቸው እንዲመለሱ ላለመደረጋቸው አስተዳደራቸውና የፌዴራሉ መንግስት እንዲሁም ሌሎች የሚመለከታቸው አካላት ኃላፊነት እንደሚወስዱ ተናግረዋል። የትላንቱ የተፈናቃዮች ሰልፍም የመጨረሻ ይሆናል ብለዋል። ብናት የምነትና የመጨረሻ ሰልፉ ነ እንደ እኔ እምነት የአሁኑ ሰልፍ የመጨረሻው ሰልፍ ነው። ጉዳዩ በሰላምና ዘላቂነት እንዲያልቅ ከተፈለገ በራያ በጸለምቲና በምዕራብ ትግራይ የሚኖረውና ተፈናቃዩ ህዝባችን በሚመለስበት ጊዜ ለሌላ ግጭትና ግርግር ሊዳረግ የሚችል ተንኮል አስወግደን መሆን ይኖርበታል። ፕሬዚደንቱ ተፈናቃዮቹ በአጭር ጊዜ መመለስ እንደሚጀመር አስታውቀዋል። ናይ ምዕራብ ትግራይ ተፈናቃልቲ ከራያና ከጸለምቲ አካባቢዎች ተሞክሮ በመውሰድ የምዕራብ ትግራይ ተፈናቃዮችን በአጭር ጊዜ መመለስ እንጀምራለን። በአካባቢዎቹ ቤታቸውን የተነጠቁ ሰዎችን ከመለየት ጀምሮ በአጠቃላይ ዘላቂ ሰላምን በሚያመጣ መልኩ ችግሩን ለመፍታት በሚያስችል መንገድ ለመፈጸም ከፌዴራሉ መንግስት ጋር መግባባትና ስምምነት አለን። በአማራ ክልል መንግስትን በኩል ሂደቱን የማጓተት አዝማሚያ ነበር። አሁን ግን በኃይል የሚያዝ መሬት እንደሌለና ቦታውን ይዘህም ለብዙ ጊዜ መቆየት እንደማይቻል የመረዳት ዝንባሌ አለ። በሺ የሚቆጠሩ ተፈናቃዮች በተሳተፉበት በዚሁ የመቀለ ከተማ ሰልፍ የፕሪቶሪያ የሰላም ስምምነት በምልዓት ይተግበር፣ ቃል በተገባው መሰረት ከሰኔ 30 በፊት ወደ ቀያችን መልሱን፣ ቤታችንና የእርሻ ቦታችንን የያዙ ሰዎች ይልቀቁ፣ የትግራይ የወሰን አስተዳደር ይመለስ የሚሉ መፈክሮች ተስተጋብተዋል። አዲግራት፣ አብይ አዲ፣ አድዋ፣ አክሱም፣ ሽረ እንዳስላሴናም ሸራሮ ትናንት እሁድ ተመሳሳይ ሰልፍ የተካሄደባቸው ከተሞች ናቸው። በሌላ በኩል በየዓመቱ ሰኔ 15 ቀን በክልሉ የሚከበረው የትግራይ ሰማዕታት ቀን ከትናንት በስቲያ ቅዳሜ በመቅለ የሰማዕታት ሐውልት ጉንጉን አበባ በማኖርና ጧፍ በማብራት ተዘክሯል። በዝክረ ሰማዕታቱ ላይ የተናገሩት የክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ሰማዕታትን ማስታወስ ማለት ለትግራይ ሕዝብ ህልውና መስራት ማለት እንጂ ለስልጣንና ለሀብት መስገብገብ ማለት አይደለም ብለዋል። በአሁኑ ጊዜ በጦርነት የተፈናቀለው ሕዝብ በመከራ ላይ እንዳለና በክልሉ ያልተለመዱ የሰዎች እገታና የግድያ ወንጀሎች እየተፈጸሙ መሆናቸው በንግግራቸው ላይ ያነሱት አቶ ጌታቸው፣ በአንጻሩ ለህዝብ ጸጥታዊ ጉዳዮች ትኩረት ከመስጠት ይልቅ አመራሩ በውስጥ ሽኩቻና የግል ጉዳይ ተጠምደዋል በማለት ተችተዋል። ይህ መቀየር አለበት ሲሉም አሳስበዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም። ሙልጌታን ለዘገባው አመሰግናለው ተከታዩ ርዕስ ደግሞ ወደ ምዕራብ ኢትዮጵያ ወስደናል። በኢትዮጵያ አራት ክልሎች ቀሪና ድጋሚ ምርጫ ተካሄደ ይላል። ትላንት እሁድ የቤንሻንጉል ጉሙዝ ክልልን ጨምሮ በአራት ክልሎች የስድስተኛው ዙር ቀሪና ድጋሚ ምርጫ መካሄዱን የብሔራዊ ምርጫ ቦርድ አስታውቋል። የቦርዱ ሰብሳቢ ሚላት ወርቅ ኃይሉ የምርጫውን መጠናቀቅ አስመልክተው ለጋዜጠኞች በሰጡት መግለጫ የቤንሻንጉል ጉሙዝ፣ በአፋር በሶማሌና በማዕከላዊ ኢትዮጵያ ክልሎች መከናወኑን ገልጠው በጸጥታ ችግር ሳቢያ ምርጫ ያልተካሄደባቸው አርባ የምርጫ ጣቢያዎች መኖራቸውንም አመልክተዋል። ምርጫው በቤንሻንጉል ጉሙዝ ክልል ሲካሄድ ከአስር ዓመታት በኋላ እንደሆነ ያመለከተው የክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት በበኩሉ ሕዝቡ የሚፈልገውን መሪ ለመምረጥ እድል መሰጠቱን ጠቅሶ ሂደቱን በሰላም መጠናቀቁን ለአሜሪካ ድምፅ አስታውቋል። ገብረ ሚካኤል ገብረ መድህን ተከታትሎታል። በኢትዮጵያ በ2013 ዓ ም በተካሄደው ስድስተኛው ሀገር አቀፍ ምርጫ በጸጥታና በተለያዩ ምክንያቶች ምርጫ ሳይካሄድባቸው የቀሩና ድጋሚ ምርጫ ሊደረግባቸው ይገባል በተባሉ አራት ክልሎች ትላንት እሁድ ምርጫ መካሄዱን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የቦርዱ ሰብሳቢ ሜላት ወርቅ ኃይሉ ትላንት እሁድ ሰኔ 16 ቀን 2016 ዓ ም ለጋዜጠኞች በሰጡት መግለጫ ቀሪና ድጋሚ ምርጫው በቤኒሻንጉል ጉሙዝ፣ በአፋር፣ በሶማሊና በማዕከላዊ ኢትዮጵያ ክልሎች መከናወኑን ተናግረዋል። ቦርዱ በአራቱም ክልሎች በ1258 የምርጫ ጣቢያዎች ምርጫ ለማከናወን አቅዶ በአብዛኞዎቹ ማካሄዱንና በተወሰኑት የምርጫ ጣቢያዎች ግን በጸጥታ ችግር ምክንያት እንዳልተከናወነ ሰብሳቢዋ አመልክተዋል። ቦርዱ በ1258 የምርጫ ጣቢያዎች ምርጫ ለማከናወን አቅዶ ከዚህ ውስጥ አርባዎቹ በጸጥታ ሁኔታ ምርጫ ማካሄድ አልተቻለም። በቀሪዎቹ 1218 በተያዘው ዕቅድ መሠረት ምርጫው የተከናወነ ሲሆን ከ1218 ውስጥ የሁለት ምርጫ ጣቢያዎች ላይ የምርጫ ቁሳቁስ ዘግይቶ በመድረሱ ምርጫው ለነገ ጠዋት እንዲተላለፍ ተደርጓል። የቀሪና የድጋሚ ምርጫው በአብዛኛው ውጤታማ በሚባል ደረጃ ተከናውነዋል ያሉት የቦርዱ ሰብሳቢ በሂደቱ የታዩ ችግሮችም እንደነበሩ አመልክተዋል። በአብዛኞቹ የምርጫ ጣቢያዎች ምርጫው ከጠዋቱ 12 ሰዓት ቢጀመርም በጸጥታ ችግርና በሌሎችም ምክንያቶች የተነሳ ዘግይቶ የተጀመረባቸውና የተጠናቀቀባቸው አካባቢዎችም እንደነበሩ ገልጸዋል። ሰብሳቢዋ በሂደቱ አጋጥመዋል ካሏቸው ሌሎች ችግሮች መካከል ደግሞ 200 የድምፅ መስጫ ወረቀቶች በውሃ መበላሸት፣ ስም ያልተጻፈባቸውን መታወቂያዎች የያዙ መራጮች መገኘት፣ በአንድ የምርጫ ጣቢያ ሰራተኛ ላይ ድብደባ መፈጸሙ፣ ምርጫ ለማካሄድ ዝግጁ አይደለንም ያለ አንድ አስተዳደር ማጋጠሙ ይገኙባቸዋል። ሆኖም በሁሉም እክሎች ላይ እርምጃና ማስተካከያ በመውሰድ የምርጫ ሂደቱ እንዲቀጥል ተደርገዋል ብለዋል። በተጨማሪም የፖለቲካ ፓርቲዎች ተወካዮች እስርም አጋጥሞ እንደነበር ሜላት ወርቅ ኃይሉ አውስተዋል። ምርጫ ሂደቱ እንደተጀመረ ወይም ትናንትና በዋዜማው ማታ እና ከዛም ከተጀመረ በኋላ የፖለቲካ ፓርቲ ወኪሎቻቸው ታስረውባቸው እንደነበረ ሪፖርት አቅርበውልናል። ይህም በቤንሻንጉል ጉሙዝ አካባቢ ነበረ። እነዚህም አምስት የፓርቲ ወኪሎቻቸው ታስረው ነበር። ቦርዱ ተነጋግሮ እነሱም ከእስር እንዲለቀቁ አድርጓል። የቀሪና ድጋሚ ምርጫው ከተካሄደባቸው አራት ክልሎች በላቀ ሰፊ አካባቢዎችን በሸፈነው የቤኒሻንጉል ጉምዝ ክልል ስድስተኛው ዙር ሀገር አቀፍ ምርጫ ሰባ በመቶ በሚሆነው አካባቢ እንዳልተደረገ የክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ አብዱል ሰላም ሸንገል አስታውሰዋል። የአሁኑ ምርጫ ከአስር ዓመታት በኋላ የተደረገ መሆኑን ያመለከቱት አቶ አብዱል ሰላም ሕዝቡ በፈለገው መሪ እንዲተዳደር የመወሰን ዕድል ሰጥቶታል ሲሉ ለአሜሪካ ድምፅ ተናግረዋል። ጀምሮ የተካሄደ ምርጫ በዛ በኋላ ምርጫ ተካሂዶ ማያውቅም። ከሁለት ሺ ሰባት ጀምሮ በተካሄደው ምርጫ ነው ህዝቡ እየተመራ የነበረው። እኛን ደግሞ እንደ ፖለቲካ ተወካሪ የፖለቲካ አመራሮች እና አባላት ሁሌ ነበር እኛንን ያስጠንቅን ለፌደራል መንግስት ለሚመለከተው ሁሉም እየጠየቅን ነበር። ስለዚህ ትናንትና የተደረገው ምርጫ ያው በእኛም ጥያቄም ነው በህዝቡም ጥያቄ ነው ምርጫው እንዲካሄድ የተደረገው ስለዚህ መካሄዱ ህብረተሰቡን የሚወክለውን መሪ እንዲመርጥ እድል የፈታ ምርጫ ነው። የፖለቲካ ፓርቲዎቹ የጋራ ምክር ቤት የምርጫውን ሂደት መገምገሙንም አቶ አብዱል ሰላም ሸንገል አክለው ተናግረዋል። እስካሁን የገመገምነው ምርጫው በሁሉም አካባቢ ማለት ይቻላል ያለምንም የጸጥታ ችግር መጠናቀቁን እንደ ድርጅትም እንደ ጋራ ምክር ቤትም ገምግመን አረጋግጠናል። ይሄ ትልቅ ነገር ነው እንግዲህ እንደ ቤኒሻንጉል ጠረፍ ላይ ያለ ክልል በኦሮሚያም በአማራም አጎራባች ክልሎች ጸጥታ ችግር ያለበት አካባቢ እንደ መሆኑ መጠን በሰላም መጠናቀቁ ራሱ ትልቅ ነገር ነው ብለን ነው እኛም ያየ ነው። የኢትዮጵያ ብሔራዊ የምርጫ ቦርድ የምርጫውን የተረጋገጠ ውጤት ይፋ የሚያደርገው የፊታችን ሰኔ ሀያ ሰባት ቀን ሁለት ሺ አስራ ስድስት ዓመተ ምህረት እንደሆነ ቀደም ሲል ባስተዋወቀው መርሃ ግብሩ ገልጸዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤል ገብረ መድህን እናመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን በወቅታዊ የአገር ውስጥ ዘገባዎች ላይ ያተኮሩትን ነበር የተከታተላችሁት። አሁን ወደ ዓለም አቀፍ ርዕሶች ስንሻገር፣ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። የትራምፕና የባይደን ዘመቻዎች አወዛጋቢ በሆኑ ጉዳዮች ላይ አቋማቸውን ይዘው ይቀጥላሉ ነው የሚለው ርዕሱ። የዩናይት ስቴትሱ ፕሬዚዳንታዊ ምርጫ ተፎካካሪዎች ከሚያካሄዷቸው ሁለት ክርክሮች ውስጥ የመጀመሪያው የሆነው በመጪው ሐሙስ ሰኔ 20 ቀን 2016 ዓ ም ይካሄዳል። ሆኖም እጮቹ እንደ ኢሚግሬሽን ጉዳዮችና የቀድሞ ፕሬዚዳንት ዶናልድ ትራምፕ ሚስጥር ለማስጠበቅ ለአፍ ማዘጊያ ገንዘብ ከፍለዋል በሚል በቀረበባቸው ክስ ጥፋተኛ መባላቸውን በመሳሰሉ ጉዳዮች ላይ የሚሰሙት ሐሳቦችም ተሟምቀው ቀጥለዋል። የአሜሪካ ድምጿ ቬሮኒካ ባልደራስ ኢግሌሲያስ ያደረሰችንን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል። አሜሪካውያን የዶናልድ ትራምፕን የወንጀል ክስ ለድጋሚ ምርጫ የሚፎካከሩት ዲሞክራቲክ ተፎካካሪያቸው ፕሬዚደንት ጆ ባይደን በክርክሩ መድረክ ላይ እንደ ጥቃት መስመር ይጠቀሙበት እንደሆነ ለማወቅ እስከ ሐሙስ ድረስ መጠበቅ አለባቸው። የባይደን የድጋሚ ምርጫ ዘመቻ ብሔራዊ ተባባሪ ሊቀመንበር ሚች ላንዲሩይ ትላንት እሁድ ሚት ዘፕሬስ በተባለው በኤንቢሲ ቴሌቪዥን ፕሮግራም ላይ የሚከተለውን አስተያየት ሰጥተዋል። But it's not just to call Donald Trump a convicted felon. It goes to his behavior and it goes to his character. ነገር ግን ዶናልድ ትራምፕን ወንጀለኛ ብሎ መጥራት ብቻ ሳይሆን ወደ ባህርያቸውና ወደ ጸባያቸው ይሄዳል። ያስታውሱ እሳቸው በእርግጥ ስድስት ጊዜ ከስራ ያለው ብሎ አውጀዋል። ያ ማለት እሳቸው መጥፎ የንግድ ሰው ብቻ አይደሉም፣ በእሳቸው ላይ ለኑሯቸው የተማመኑትን ትንንሽ ሰዎች ሁሉ ጉድ ሰርተዋል ማለት ነው። ትራምፕ እነዚያን ክሶች ውድቅ አድርገዋል፣ እንዲሁም ስለ ጥፋተኝነት ውሳኔው ይግባኝ እንደሚጠይቁ ቃል ገብተዋል። ባይደን በራቸውን ዘግተው ለሚቀጥለው የፕሬዝደንታዊ ክርክር እየተዘጋጁ ባሉበት ወቅት ትራምፕ ቅዳሜና እሁድ የምርጫ ዘመቻው ላይ መሰማራቱን መርጠው ዋሽንግተንና ፊላዴልፊያ ላይ ተከስተዋል። ትራምፕ ለመከራከር ያላቸውን ጉጉት አልደበቁም። እንዲያውም በአንድ ወቅት ከባይደን ጋር ለክርክር ሲገናኙ ምን ማድረግ እንዳለባቸው የደጋፊዎቻቸውን አስተያየት ጠይቀዋል። ደፋርና ስድኜ እርሶ በታሪክ ውስጥ በጣም መጥፎ ፕሬዚዳንት ኖት ልበል ወይንስ ጥሩ በመሆን ልረጋጋና እንዲናገሩ ልፍቀድላቸው? ሃምሳ ሃምሳ። ደፋር ሁን። በይፋ የሪፐብሊካን ፕሬዝደንታዊ እጩ መሆናቸውን የሚጠበቀው ትራምፕ ሰነድ በሌላቸው ስደተኞች ላይ ስላላቸው አቋም መራጮችን ለማስታወስ የቅዳሜውን የድጋፍ ቅስቀሳቸውን ተጠቅመዋል። በመጀመሪያው ቀን በአሜሪካ ታሪክ ትልቁን ከሀገር የማባረር ዘመቻ እንጀምራለን። ምንም አማራጭ የለንም። ባይደን በቅርቡ በደቡብ ድንበር የጥገኝነት ጥያቄን ሂደት የሚያጠብቁ ገደቦችን አውጥተዋል። በሌላም በኩል ባለፈው ሳምንት የዩናይትድ ስቴትስ ዜጎች ሕጋዊ ሰነድ ለሌላቸው የትዳር አጋሮቻቸው የዜግነት መንገድ የሚከፍት እርምጃን ይፋ አድርገዋል። በኤምቢሲ ቴሌቪዥን የቀረቡት የባይደን ብሔራዊ ምርጫ ዘመቻ ተባባሪ ሊቀመንበር አሁን ስላለው የስደተኞች ሁኔታ ትረምፕንና ሪፐብሊካኖችን ተጠያቂ አድርገዋል። ድንበሩ ችግር ውስጥ ነው ያለው። እዚህ ሀገር ላለፉት 20ና 30 ዓመታት ቆይቷል። ጆ ባይደን በመጀመሪያው ቀን ልክ የመጀመሪያው ቀን ሁለገብ የኢሚግሬሽን ማሻሻያ ሀሳብ ለምክር ቤቱ ልከዋል። ምንም አላደረጉበትም። ከኢሚግሬሽን በተጨማሪ ሰኔ 27 ሲኤንኤን ቴሌቪዥን በሚያዘጋጀው የመጀመሪያው ፕሬዝደንታዊ ክርክር ላይ ባይደን እና ትራምፕ በሌሎች በርካታ አወዛጋቢ ጉዳዮች ላይ ጥያቄዎች ይቀርቡላቸዋል ተብሎ ይጠበቃል። ደረጅ፣ ደስታን ለዘገባው አመሰግናለሁ። ክብራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈውን የዕለተ ሰኞ ምሽት ዝግጅታችንን ነው። የስቱዲዮ ሰዓታችን አሁን ከምሽቱ ሶስት ሰዓት ከሰላሳ ሰባት መሆኑን ያመለክታል። የሁለተኛውን አጋማሽ ቀዳሚ ቅንብር ነው የምናሰማችሁ። ሐኪሞን ይጠይቁ በመግቢያው ቀደም ብዬ ጠቆም እንዳደረግኩት በተለያዩ የዓለም አካባቢዎች እየታየና እያነጋገረ ያለውን የአካባቢ አየር ሙቀት መጠን በከፍተኛ ደረጃ መጨመር ተከትሎ የሚደርስ ብርቱ የጤና ሁከት የሚመለከት ቅንብር ነው። ሐኪሙን ይጠይቁ ለምሽቱ ያሰናዳው የተለየ ትኩረት ስቦ የሰነበተውና እስከ ሕልፈት የሚያደርስ ጉዳት እያስከተለ ያለው ይህ እጅግ በገነነ የአካባቢ አየር ሙቀት ሳቢያ የሚመጣ በእንግሊዝኛው አጠራሩ ሂት ስትሮክ የተባለ የጤና ሁከት በሁለት እንደሚከፈል ያስረዳሉ። ለሙያዊ ማብራሪያ የጋበዝ ናቸው እንግዳችን ዶክተር ነጋ አሊ ጎጂ። ዶክተር ነጋ ከዋሽንግተን ዲሲ ወጣ ብላ በምትገኘው የሜሪላንድ ክፍለ ግዛቷ የራክቪል ከተማ የሼዲ ግሮቭ የአድቬንቲስት የጤና እንክብካቤ ክሊኒክ የተላላፊ በሽታዎችና የጽኑ ህሙማን ልዩ ሐኪም ናቸው። ወደ ምልልሳችን ዶክተር ነጋ አሊ ጎጂ በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ። እዚህ ዩናይት ስቴትስ ውስጥ በተለያዩ ግዛቶች በስፋት እየታየ ያለ ለበርካቶችም ህልፈት ምክንያት የሆነ ጎረቤት ሜክሲኮ ውስጥ 125 ሰዎች ህይወታቸውን ያጡበት ከዚህም በላይ ባለፈው ሳምንት በአምስት ቀናት ዕድሜ ውስጥ በሳውዲ አረቢያ ለሀጂ መንፈሳዊ ጉዞ ወደ መካ ያቀኑ ከ1300 በላይ ሰዎች ሕይወታቸውን ያጡበት ከፍተኛ የአካባቢ ሙቀትና እያስከተለ ያለውን ጣጣ ይመለከታል። ዶክተር ነጋ ለመሆኑ ይህ በአካባቢ የሚከሰት እጅግ ከፍተኛ አየር ሙቀትን ተከትሎ የሚመጣ ንዳድ መሰል ከፍተኛ የሰውነት ሙቀት የሚያመጣው በሽታ በራሱ ምንድን ነው? ይሄ ሂት ስትሮክ የሚባለው የሰውነታችን ሙቀት ከሚገባው በላይ ሲጨምር የሚታይ ሁኔታ ነው። አንድ ሰው ሂት ስትሮክ አለው የምንለው አንደኛ የሰውነታችን ሙቀት ከአርባ ነጥብ አምስት ወይም ከመቶ አምስት ዲግሪ ፋራናይት በላይ ሲሆን፣ ሁለተኛ ቴምፔቸሩ ከአርባ ነጥብ አምስት ወይም ከመቶ አምስት ዲግሪ ፋራናይት በላይ ሲሆን በአእምሮ ላይ የሚታዩ ምልክቶች ሲኖሩት እና ሶስተኛ ደግሞ ከሱ ውጭ የሆነ በጣም ከፍተኛ የሆነ የሙቀት መጠን ሲኖርና ያንን መቆጣጠር ሲያቅተው ነው ሂት ስትሮክ። ይህ ቀደም ብለው በእንግሊዝኛው አጠራር ሂት ዌቭ ያሉት ጤናማ ያልሆነ እጅግ ከፍተኛ የአካባቢ ሙቀት መጨመር የሚያስከትላቸው እነኝህ የጤና ሁከቶች ወይንም የንዳድ አይነቶችን ብላቸው ምን አይነት ናቸው? የተለያየ ገጽታ ካላቸው ሂት ስትሮክ ሲባል ሁለት አይነት ሂት ስትሮክ አለ። የመጀመሪያው በወጣት ሰዎች፣ በአትሌቶች፣ በስፖርተኞች ወይንም በሞቃት ጊዜ የአካባቢው ቴምፕሬቸር ከፍተኛ ሲሆን ውጭ ወጥተው ከባድ የጉልበት ስራ የሚሰሩ ሰዎች ላይ የሚታይ ነው። ይሄኛውን በሕክምና ቋንቋ ኤግዘርሽናል ሄክስትሮክ እንለዋለን። ሁለተኛው እና ዋናው እድሜያቸው በጣም የገፋ ወይም በጣም ነጻ የሆኑ የልብ ድካም ያላቸው፣ የስኳር በሽታ ያላቸው፣ ከመጠን በላይ ክብደት ያላቸው ማላዝ የማይችሉ ሰዎች፣ የአእምሮ የሳይኪያትሪክ በሽታ ያላቸው ሰዎች ወይንም በሱስ የተያዙ ሰዎች፣ በአልኮል፣ በኮካይን፣ በሌሎች ወይንም ለህክምና ተብሎ የሚሰጥ በሚወስዱ ሰዎች የሚታይ ግን፣ ከፊዚካል አክቲቪቲ ከስፖርት ጋር ያልተያያዘ ቤታቸው ቁጭ ብለው የአካባቢ ቴምፕሬቸር ብቻ ስለጨመረ እነሱ ያን ቴምፕሬቸር መቆጣጠር ካይችሉ ቀርቶ የሚመጣ ለን ኤግዘርሽናል ወይንም ክላሲክ ሂት ስትሮክ የምንላቸዋል። ዶክተር ነጋ እስኪ ቀጥለን ደግሞ በሰውነት ውስጥ የሚፈጠሩ ሁኔታዎችን መልከት ወደምናደርግበት እንለፍ። አንድ ሰው ለዚህ ከፍተኛ ሙቀት ወይም ንዳድ ላስከትለው የጤና ሁኔታ ሲጋለጥ በተጨባጭ በሰውነት ውስጥ የሚፈጠረው ሁኔታ ምንድን ነው? ሂት ስትሮክ ማለት ው የሰውነታችን የሙቀት መጠን ከሚገባው በላይ ሲጨምር ምንድን ነው የሚከሰቱ በሰውነታችን ላይ። በተፈጥሯችን ቅዝቃዜን በጣም የመቋቋም ችሎታ አለን ሰውነታችን እያንዳንዱ ሴሎቻችን፣ ኦርጋኖቻችን፣ ቲሹዎቻችን ቅዝቃዜን መቋቋም ችሎታ አለ። አንዳንዴ እስከ ሀያ ስምንት ዲግሪ ሴልሽስ ወርዶ ሙሉ በሙሉ ሪከቨር የምናደርጋለን። ሙቀትን ግን የመቆጣጠር ችሎታችን በጣም ዝቅተኛ ነው። አሁን በሀያ አራት ሰዓት ጊዜ ውስጥ የአንድ ሰው ኖርማል ቴምፕሬቸር ይለያያል። ወደ ልገበታ ችሎታል። ግን የሚለያየው ከሰላሳ ስድስት ዲግሪ ሴልሽስ ከሰላሳ ሰባት ነጥብ አምስት ዲግሪ ሴልሽስ ባለው ጊዜ ውስጥ ነው። ሰውነታችን ተቆጣጡ በዚህ ውስጥ ነው መኖር ያለ ከዚህ በላይ ከሆነ ግን የሰውነታችን ሙቀት ጨምሯል ማለት ነው። የሰውነታችን ሙቀት የሚጨምሯል በተለያዩ መንገዶች ሊሆን ይችላል። ግን ዛሬ የምንነጋገረው በአካባቢያችን ያለው ከፍተኛ የሙቀት መጠን በሚያመጣው ሁኔታ ነው። ይህ ሲሆን ምንድን ነው የሚከሰተው በሰውነታችን ላይ ብለህ ጠየከኝ። መጀመሪያ የሰውነታችን ሜታቦሊዝም ይጨምራል። የሰውነታችን ሜታቦሊዝም ስንል ሰውነታችን፣ ሴሎቻችን፣ ኦርጋኖቻችን ቲሹዎቻችን በደንብ ለመስራት እኛ ለመንቀሳቀስ ላይትን ፋክሬን ለማድረግ ኦክሲጅንና ጉልኮስ ያስፈልገናል። እያንዳንዱ ሴልና ቲሹ ይሄን ይጠቀማል። ኦክሲጅንና ጉልኮስን ስንጠቀም የሚፈጠረው ኤነርጂ የተወሰነው ወደ ሙቀት ይሆናል፣ የተወሰነው ለተለያዩ ነገሮች ይሆናሉ። እኛን ሳስቴል ማድረግ ማለት ነው። በፊት ስትሮክ ጊዜ ሜታቦሊዝማችን ይጨምራል። ሜታቦሊዝማችን ሲጨምር ምንድነው የሚፈጠረው? የምንጠቀመው የኦክሲጂን አማውንት በጣም ይጨምራል። ትንፋሻችን በጣም ይጨምራል። በፍጥነት መተንፈስ እንጀምራለን። ለልብ ምታችን በጣም ይጨምራል። ስለዚህ በጣም የጨመረ አተነፋፈስና የልብ ምት መጀመሪያ የሚታዩት ናቸው። ከዛ ቀጥሎ ሙቀቱ እራሱ ሰውነታችን ላይ የተለያዩ ኬሚካሎች እንዲፈጠሩ ያደርጋል። እነዛ ኬሚካሎች ኢንፌክሽን ሳይኖር ኢንፌክሽን የሚመስል ነገር ኢንፍላሜሽን ብለን የምንጠራው ነገር ሰውነታችን ላይ እንዲፈጠር ያደርጋሉ። የደም ግፊታችን ቴምፕሬቸር በጨመረ ቁጥር ብዙ ውሃ ይተናል ከሰውነታችን ከሶልት ይልቅ ውሃ የሚተን ይበልጣል። ስለዚህ ሰውነታችን ያለው የውሃ መጠን በጣም ስለሚቀንስ የደም ግፊታችን ወደ ታች ይወርዳል። ሙቀታችን በሚጨምርበት ሰዓት ሰውነታችን ያንን ሙቀት ለማስወገድ የተለያዩ ዘዴዎችን ነው የሚጠቀመው። ላብ በማላብ በትነት መልክ እንዲወጣ ኢቫፖሬሽን የምንለው ወይንም በሬዲዬሽን ማለት ሰውነታችን ኤሌክትሮማግኔቲክ የሆነ ሂት ዌቦችን ከሰውነታችን እንዲወጡ ያደርጋል ወይም የሆነ ፓል ምናምን ነገር ከተጠቀም በኮንቬክሽን መልክ ከሰውነታችን ጌት እንዲወጣ ለማድረግ ይሞክራል። ቀዝቀዝ ያለ ቦታ ካገኘን ያንን በመያዝ ሰውነታችን ጋር በማንተላልፍ ጌትን ለመቀነስ ትሞክራለን። ግን ያንን ለማድረግ የደር ፍሰቱ ወደ ቆዳችን ወደ ማስላችን በጣም መጨመር አለበት። እንደዛ በሚሆንበት ሰዓት ውስጥ ያለው ሰውነታችን በተለይ ይሄ ሆዳችን ውስጥ በአንጀታችን፣ በጉበታችን፣ በኩላሊታችን እና በፓንክራሳችን ያለው የብለድ ፍሎ በጣም ይቀንሳል። እንደዛ በሚሆንበት ሰዓት የደም ፍሰቱ ከእነዚያ ኦርጋኖች ወደ ቆዳችን እና ወደ መስል ዳይቨርትግ ስለሚደረግ እነዛ ኦርጋኖች ማግኘት የሚገባቸውን ኦክሲጅን እና ጉልኮስ ሳያገኙ ይቀራሉ እና እነዛ ስቴሎቻችን መሞት ይጀምራሉ። ለዛ ነው የልብ ድካም የሚኖረው። ቴምፕሬቸር በጣም በጨመረ ቁጥር የልብ መስሎቻችን በደንብ ኮንትራክት እና ሪላክስ ማድረግ አይችሉም። ጉበት ስቴሎቻችን ይሞታሉ። የኩላሊት ሴሎቻችን ይሞቱና የኩላሊት ድካም ያመጣሉ ሬናል ፌለር የምንለው ኢንተስቲናችን ያሉት ሴሎች ደግሞ መሞት ሲጀምሩ ኢንተስቲናችን ሊክ የሆነና ይህ ነገር እየቆየ እየከፋ በሄደ ቁጥር ባክቴሪያ ከኢንቴስተናችን ወጥቶ ወደ ሌላ ሰውነታችን እንዲሰራች ሊያደርግ ይችላል። ቀደም ብለው የገለጧቸው የጤና ሁከት ምልክቶች ሰውነት ሙቀት ከሚገባው በላይ መጨመር ራሱን ጨምሮ፣ ሌሎቹም ራስን መሳትም ቢሆን ቅድም የጠቃቀሷቸው ምልክቶች የሌላ በሽታ ምልክትም ሊሆኑ ከመቻላቸው አንጻር በምንድን ነው የሚታወቀው በእርግጥ ይህ ሰው አሁን ያለበት ሁኔታ ከዚህ ጤነኛ ያልሆነ እጅግ ከፍተኛ ከሆነ ሙቀት የመነጨ መሆኑን በምንድን ነው መለየት የሚቻለው? እንግዲህ የበሽታ ብዙ ሌሎች በሽታዎችን ሊመስል ይችላል እና የሆነ ሲልቨር ቡሌት የሚባል ነገር የለም። ይህን ክሊኒካል ነው ዳያግኖስ የምናደርገው። በሶስት ነገሮች ነው ዳያግኖስ የምናደርገው። የመጀመሪያው ቴምፕሬቸሩ ከአርባ ነጥብ አምስት ዲግሪ ሴልሽስ በላይ ከሆነ፣ ሁለተኛ ቅድም ያልናቸው የአእምሮ መታወኮች ምልክቶች ካታዩ፣ ሶስተኛ የአካባቢው ቴምፕሬቸር በጣም ከፋት ከሆነ ወይም አንድ ስፖርተኛ አትሌት ኪሚዲቱ እና ቴምፕሬቸሩ ከፍተኛ ደረጃ በደረሰበት ሰዓት ኤክሰርሳይዝ አድርጎ ኮላፕስ አድርጎ ቢመጣ ቀላል ነው፣ ሂት ስትሮክ እንላለን። ግን ሰው ሂት ስትሮክ አለው ብለን በሂት ስትሮክ ብቻ አይደለም፣ ሌሎችም የተለያዩ አይነት የላቦራቶሪ ቴስቶች እናደርጋለን። ሌሎች ፖሲብል ኮዞችንም ኢንክሉድ እናደርጋለን። ግን ሂት ስትሮክ ከሆነ ብዙውን ጊዜ በብዙዎቹ በሽተኞች ሂት ስትሮክ በፍጥነት ሰውነቱን ማቀዝቀዝ ከጀመሩ ሰውየው ይሻላል። የምናያቸው የአእምሮ መታወቂያዎች ምልክቶች በሙሉ ይታይ ይሻል። ግን ሁልጊዜ ሌሎች በሽታዎችንም በጭንቅላታችን ይዘን እነዛን ከበር ለማድረግ መደረግ የሚገባውን ነገር እያደረግን ነው የምንሄደው። ነጋ ዶክተር ነጋ አሊ ጎጂ፣ የተላላፊ በሽታዎች እና በእንግሊዝኛው ክሪቲካል ኬር በመባል የሚታወቀው የጽኑ ህሙማን ክትትል ልዩ ሐኪም መሰል ሙያውን የሚመለከቱ ሌሎች ጥያቄዎች ይዘን መልሰን እንደምናገኘው ተስፋ አደርጋለሁ። ለዛሬው ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ። አሁን ወደ ሌላ ሳምንታዊ ቅንብር የአፍሪቃ ነክ ርዕሶች ነው የምንሻገረው። የሳህል ታጣቂዎች ወደ ናይጄሪያ መግባታቸው አሳሳቢ ሆነዋል ነው የሚለው። በአፍሪካ በሳህል ቀጠና አካባቢ የሚንቀሳቀሱ ታጣቂዎች ከቤኒን ጋር የሚያዋስኗቸውን ድንበሮች አቋርጠው ወደ ሰሜን ምዕራብ ናይጄሪያ መግባታቸውን የሚገልጽ አዲስ ሪፖርት መውጣቱን ተከትሎ የቀጠናው የጸጥታ ጉዳይ ተንታኞች የናይጄሪያ ባለስልጣናት ጥንቃቄ እንዲያደርጉ ሲሉ እያሳሰቡ ነው። ቲሞቲ አብዙ ከ አቡጃ ያደረሰንን የዚህን ዘገባ ዝርዝር ስመኝሽ የቆየ ለምሽቱ አፍሪቃ ነክሶች እንዲህ አሰናድተዋለች። የኔዘርላንድ የጥናት ተቋም የሆነው ክሊነንዳል ኢንስቲትዩት አደገኛ የሆኑ ግንኙነቶችን አስመልክቶ ባለፈው ሳምንት ረቡዕ ይፋ ያደረገው የጸጥታ ሪፖርት ታጣቂዎች ከሳህል ቀጠና በባህር ዳርቻ ወደሚገኙ የበለፀጉ ሀገራት እየፈለሱ መሆኑን አመላክቷል። 81 ገጽ ያለው ሪፖርት እንደሚያመለክተው ከአልቃይዳ ጋር ቁርኝት ያላቸው ጽንፈኞች ባለፈው አንድ ዓመት ውስጥ ከቤኒን ፈልሰው ኪንጂ ብሔራዊ ፓርክ አካባቢን ጨምሮ በያዘው ሰሜናዊው የናይጄሪያ ክፍል መስፈራቸውን አስታውቋል። በአስቸኳይ መፍትሄ ካልተበጀለትም አካሄዱ ከተለያዩ ቡድኖች ጋር ደም አፋሳሽና የቆዩ ግጭቶች ጋር እየታገሉ በሚገኙት ሁሉም ሀገራት የሚካሄዱ ጥቃቶችን እንደሚያባብሱም ገልጿል። የጸጥታ ተንታኝ የሆኑት ቺዲ ኦሜጄ ይህ ሁኔታ ሳይታወቅ የተከሰተ አዲስ ጉዳይ አይደለም ይላሉ። ይህ ሁኔታ መፈጠሩ የሚያስደንቅ ጉዳይ አይደለም፣ ምክንያቱም ድንበሮቻችን በቀላሉ ዘልቀው ሊገቡባቸው የሚችሉ መሆናቸው ይታወቃል። እኔ እንደሚመስለኝ በሳህል በኩል እየገቡ የሚገኙት በዋናነት ለኢኮኖሚ ፍላጎት ነው። በርዕዮተ ዓለም ዓላማ ላይ የተመሠረቱ ናቸው ብዬ አላስብም። ነገር ግን ሁኔታው እጅግ አስጨናቂ አሳሳቢና አስፈሪ ነው። የኢኮኖሚ እድሎችና ከፍተኛ የድህነት ደረጃ ታጣቂዎች በቀጠናው በቀላሉ ሰዎችን እንዲመለምሉና ራሳቸውን እንዲያሳድጉ አስተዋጽኦ እያደረገ መሆኑንም ሪፖርቱ ጨምሮ ገልጿል። የሰሐራ በረሃን አብዛኛውን ክፍል የሚሸፍነው የአፍሪካ ሳህል ቀጠና የዓለም አቀፍ አሸባሪዎች ማዕከል መሆኑን የዓለም ሽብርተኝነት መረጃ ጠቋሚ እንደ አውሮፓውያን አቆጣጠር በ2023 ያወጣው መረጃ ያሳያል። ከቅርብ ዓመታት ወዲህ በቀጠናው የተካሄዱት መፈንቅለ መንግስቶች የአካባቢውን የጸጥታ ሁኔታና ለታጣቂዎቹ ይሰጡ የነበሩ ምላሾችን ክፉኛ እንደጎዱትም ባለሙያዎች ይናገራሉ። በሚያዚያ ወር ናይጄሪያ አሰናርታ በነበረው የጸረ ሽብርተኝነት ጉባኤ ላይ ከመላው አፍሪካ የተውጣጡ ከአራት መቶ በላይ ልዑካንን አስተናግዳ የነበረ ሲሆን የናይጄሪያ ብሔራዊ ደህንነት አማካሪ ኑሁ ሪባዱ በጉባኤው ላይ ንግግር አድርገዋል። ቴሮሪዝም ኢን አፍሪካ ኢዝ ድሪቭን ባይ ፋክተርስ ሳች አዝ ፎሪን ቴሮሪስት ፋይተርስ። የውጭ አሸባሪ ተዋጊዎች፣ የተደራጁ ወንጀለኞች፣ የተራዘሙ ግጭቶች፣ የአደንዛዥ ዕፅ ዝውውር፣ ከፍተኛ የወጣቶች ስራ አጥነትና በቂ የፖሊስ አገልግሎት አለመኖር ሽብርተኝነትን አፍሪካ ውስጥ የሚያባብሱ ሁኔታዎች ናቸው። ችግሩን ለመፍታት ውጤታማ መንገድ ሊሆን የሚችለው ለእነዚህ ጉዳዮች መፍትሄ የሚያመጡ ሁሉን አቅፍ አሰራሮችን መዘርጋት፣ ማኅበራዊ ኢኮኖሚን የሚያበረታታ ልማት፣ አስተዳደራዊ መሻሻሎች፣ ግጭትን መፍታትና ቀጠናዊ እንዲሁም ዓለም አቀፋዊ ግንኙነቶችን ማጠናከር ነው። የጸጥታ ጉዳዮች ተንታኝ የሆኑት ሴናተር ኢሮ ኢግቡ በበኩላቸው የአካባቢ ባለሥልጣናት የበለጠ የተጠናከረ ቀጠናዊ እርምጃ በመውሰድ የሀገራቸውን ድንበር ጥበቃ ማጠናከር አለባቸው ይላሉ። There's በሰሜን ናይጄሪያ ድንበር አካባቢዎች ያለው ሁኔታ በጣም ተለዋዋጭ ነው። የጸጥታ ችግሩ እነዚህ ሁሉ ቡድኖች በቀላሉ ድንበር ጥሰው እንዲገቡ እንዲወጡና ራሳቸውን እንዲያደራጁ የተመቻቸ አድርገዋል። የጂሃዲስቶች ቡድን ዓላማ ወደ አፍሪካ የባህር ዳርቻዎች መጠጋት ነው። አሁን ምላሹ በጸጥታ ኃይሎቹና በናይጄሪያ መንግስት እጅ ላይ ነው። እንደውም እስካሁን የአደጋ ጊዜ እቅድ ተዘጋጅቶ መቀመጥ ነበረበት። ናይጄሪያ በተለይ በሰሜናዊ ምዕራብ የሀገሪቱ ክፍል የሚካሄደውን ሽብርተኝነት ለመዋጋት ሀምሳ ወታደራዊ አውሮፕላኖችን በዚህ ሳምንት ለማግኘት እቅድ እንዳላት አስታውቃለች። ሆኖም ጎን ለጎን ድህነትን ለመቅረፍና የአካባቢውን ተጋላጭነት ለመቀነስ የሚያስችሉ እቅዶች ካልተዘጋጁ ችግሩ ሊቀጥል ይችላል ሲሉ ባለሙያዎች ያስጠነቅቃሉ። በቲሞቲ ኦቢየዙ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አመሰግናለሁ ስምኝሽ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ዞትር ሰኞ ምሽት እንደምናደርገው ሁሉ ታዲያ እዚህ ሰዓት የሳምንቱ ስፖርት ዜናዎች ይሰማሉ። አዘጋጅና አቅራቢ ሀብታሙ ስዩም። እስላማዊ ሽብርተኝነት የፓሪስ ኦሎምፒክ ዋነኛ የደህንነት ስጋት መሆኑን የከተማዋ ከፍተኛ የፖሊስ ባለሥልጣን ሎሬንት ኑኔዝ አስታውቀዋል። የስፖርታዊ ትርኢቱ ቀን እየቀረበ መምጣቱን ተከትሎ ፈረንሳይ በከፍተኛ የደህንነት ተጠንቀቅ ላይ ትገኛለች። ከውድድሩ በተጨማሪ ያዝነው ወር ሳይጠናቀቅ ፈጣን የህግ አውጪዎች ምርጫን በሀገሪቱ ይከናወናል። የፈረንሳይ ባለሥልጣናት በሀገሪቱ ሌላ ከተማ በሚገኝ ስታዲየም ላይ ሊደረግ የታሰበ ጥቃት በቅርቡ ደርሰውበት እንዳከሸፉም ተናግረዋል። እስላማዊ ሽብርተኝነት ዋነኛ ስጋት ነው ሲሉ በጋዜጠኞች ማስገንዘቢያ ላይ የተናገሩት ኑኔዝ በሀገሪቱም ሆነ በኦሎምፒኩ ላይ ግልጽና ተጨባጭ ጥቃት ባይከሰትም፣ ሴንት ኢዲየም በተባለ ስፍራ ግን በኦሎምፒኩ ክንውን ላይ ያነጣጠረ ጥቃትን ያቀዱ ሁለት ሰዎች በቁጥጥር ስር መዋላቸውን ተናግረዋል። የሽብርተኝነት ስጋት ጽንፈኛ አካባቢ ጥበቃ ቡድኖች በእጅጉ ግራዘመም እንዲሁም አፍቃሪ ፍልስጤም እንቅስቃሴዎች እኩል አሳሳቢ ስለመሆናቸውን ይዛክለዋል። ባለፈው ወር አንድ የ18 ዓመት ቺችንያዊ ወጣት በሰላማዊ መንግሥት ስም ኦሎምፒክ በሚከናወንበት ጊዜ የእግር ኳስ ስታዲየም ላይ ጥቃት ለማድረስ እየተሰናዳ ነው በሚል ጥርጣሬ በቁጥጥር ስር ውሏል። በሰይን ወንዝ ዳርቻ የሚከናወነው የፓሪስ ኦሎምፒክ አራት ሳምንታት ብቻ ቀርተውታል። የሩሲያ ብስክሌት እሽቅድድም ተወዳዳሪ አሌክስ ቭላስቮቭ በፓሪሱ ኦሎምፒክ በገለልተኝነት ለመወዳደር ፍቃድ ቢሰጠውም ለመሳተፍ ፍቃደኛ አልሆነም ሲል የሩሲያ ብስክሌት ፌዴሬሽን ሐሙስ ዕለት አስታውቀዋል። የሩሲያና ቤላሪስ አትሌቶች በፓሪስ ኦሎምፒክ መወዳደር የሚችሉት በገለልተኝነት ሲሆን፣ ሰንደቅ ዓላማ ማንገብ አይችሉም፣ በብሔራዊ መዝሙር አይታጀቡም፣ በመክፈቻው ልዩ ዝግጅት ላይም አይሳተፉም። የዚህ ምክንያቱ ደግሞ በዩክሬን በመከናወን ላይ ያለው ሩሲያ ልዩ የጦር ዘመቻ ስትል የምጠራው ጦርነት ነው። ዓለም አቀፉ የኦሎምፒክ ኮሚቴ የመጀመሪያ ዙር ሩሲያና ቤላሩስ ተወዳዳሪዎችን ፍቃድ የሰጠ ሲሆን ፍቃዱን ካገኙ 25 አትሌቶች መካከል አንዱ ቭላሶቭ ነበረ። የ28 ዓመቱ ቭላስሎቭ በውድድሩ ለመሳተፍ ያልፈለገው የፓሪሱ ኦሎምፒክ ተወዳዳሪው ዝርዝር ስላልተስማማው እንደሆነ ያቺስሎቭ ያኩሞቭ ተናግረዋል። አትሌቱ የጊዜ መጣበብ እንዳጋጠመውም አክለዋል። ቭላስሎቭ ቱር ዴ ሮማንዲና ቱር ኦፍ ቫሌንሲያ የተባሉ ትልቅ ስም ያላቸው ውድድሮችን ከሁለት ዓመታት በፊት አሸንፏል። ይሁንና ሌሎኞቹ የዘረፉ ተፎካካሪዎች ታምራ ድሮኖቫ እና አሌና ኢቫንቺንኩ በኦሎምፒኩ ተሳታፊ እንደሚሆኑ ኮሚቴው አስታውቀዋል። አሁን ደግሞ በጀርመን አስተናጋጅነት እየተከናወነ ወደሚገኘው የአውሮፓ ዋንጫ ስንመለስ የዴንማርክ ብሔራዊ እግር ኳስ ቡድን ቡድኑ ከእንግሊዝ ጋር በነበረው የአውሮፓ ዋንጫ ጨዋታ ላይ አስነዋሪ ጽሑፍ መልእክት ተሸክሞ የገቡ ደጋፊዎችን እያፈላለገ እንደሚገኝ ተሰምተዋል። የዴንማርኩ ብሔራዊ ቡድን ረቡዕ ዕለት ከእንግሊዝ ጋር በነበረው ግጥሚያ አንድ ለአንድ አቻ ቢለያይም እግር ኳስ ቡድኑ ደጋፊዎች ላሳዩት ተግባር 10700 ዶላር ቅጣት ተከነንቧል። የቡድኑ ማኅበር ኃላፊ ኤሪክ ራስሙሲን ቲቪ2 ስፖርት በተሰኘው ቴሌቪዥን ቀርበው ቅጣቱን መክፈላቸውን፣ አስነዋሪውን ጽሑፍ ይዘው የገቡ ደጋፊዎችን እንዲለዩና የቅጣቱን ክፍያ ወደ ደጋፊዎች እንደሚያስተላልፉት ተናግረዋል። ካገኘናቸው ይከፍላሉ። ይህን መሰል ሰሌዳ ይዘው ወደ ስታዲየም የሚመጡ ደግሞ እንደሚያስቡት ተስፋ እናደርጋለን ብለዋል። የቅጣቱን መጠን በመጥቀስ የአውሮፓ የእግር ኳስ ማህበራት ህብረት በተመሳሳይ ደጋፊዎቻቸው የጽንፍ ካርታ አሳይተዋል በሚል የአልባንያና ሰርቢያ እግር ኳስ ፌዴሬሽኖችን የገንዘብ ቅጣት ቀጥተዋል። የአውሮፓ ዋንጫ ጨዋታዎች በዛሬ ሁለት የሚቀጥሉ ሲሆን አልባንያ ከስፔን፣ ክሮኤሽያ ከጣሊያን የሚያደርጉት ጨዋታ በዛሬ ሁለት ይከናወናል። ዘገባው የአሶሼትድ ፕሬስ ነው። አድማጮቻችን፣ የያዝናቸው አጫጭር ስፖርታዊ ጉዳዮች እነዚህ ናቸው። መልካም ምሽት ይሁንላችሁ። ሀብታሙን ለሳምንታዊ የስፖርት ዘገባዎች አመሰግናለሁ። የመጨረሻው ርዕስ በፕሬዝዳንታዊ ምርጫ አነጋጋሪ የሆነው የጽንስ ማቋረጥ ህጋዊነት ሽረት ነው። የዩናይት ስቴትስ ጠቅላይ ፍርድ ቤት ከሁለት ዓመት በፊት በዚህ ወር እንደ አውሮፓውያን የዘመን አቆጣጠር በ1973 ጽንስ ማቋረጥን ህጋዊ የሚያደርገውን ውሳኔ በመሻር በአገሪቱ የፖለቲካ ምህዳር ላይ ተጽዕኖ የሚያሳድር ውሳኔ አሳልፏል። በዚህ ዓመት ህዳር ወር በሚካሄደው ፕሬዚዳንታዊ ምርጫ ጽንስ ማቋረጥ አንዱ ዋና አነጋጋሪ ጉዳይ የሆነ ነው። የአሜሪካ ድምጽ ከፍተኛ ዘጋቢ ካሮሊን ፑርትሲ በጉዳዩ ላይ የሚያዘውን አቋም በፕሬዚዳንታዊ ምርጫ ዘመቻ ምን አይነት ጫና ያሳድራል ስትል ተመልክተዋለች። ደረጀ ደስታ እንዲህ ያቀርበዋል። እንደ አውሮፓ አቆጣጠር ሰኔ 24 2022 የዩናይትድ ስቴትስ ጠቅላይ ፍርድ ቤት ጽንስ ማቋረጥን ህጋዊ የሚያደርገውን ውሳኔ በመሻር ጉዳዩን ለየከፍለ ግዛቶቹ ትቷል። ከዚያን ጊዜ ጀምሮ 21ንዱ ክልሎች ጽንስ ማቋረጥን የሚገድቡ ህጎችን አውጥተዋል። የቀድሞው ፕሬዚደንት ዶናልድ ትራምፕ በቅርቡ ባደረጉት የምርጫ ዘመቻቸው ላይ የተገኙት የካሊፎርኒያው መራጭ ትሬሲ ሩሶ እንዲህ ይላሉ። እኔ ጽንስ ማቋረጥን የምቃወም ነኝ። ነገር ግን ሰዎች ቀደም ብለውና በአስተማማኝ ሁኔታ ማድረግ ከፈለጉ ለሕፃኑ ወይም ለእናቱ ተብሎ ካልሆነ በስተቀር መብት ሊኖራቸው ይገባል ብዬ አስባለሁ። ግን ያ የክልሎች ውሳኔ መሆን አለበት። አዲስ የተሰበሰበው የጋሉፕ የሕዝብ አስተያየት ለክልሎች የተተወው ውሳኔ ከሁለት ዓመት በፊት ለአንድ ነጠላ ጉዳይ ብቻ ሲሉ የሚመርጡ መራጮችን አነሳስቶ ነበር። አሁንም በዚያው መንገድ እንደሚቀጥል ያሳያል። በጋሉፕ የአሜሪካ ማኅበራዊ ጥናት ዳይሬክተር ሊዲያ ሳዓድ በዙም በሰጡት አስተያየት ይህን ብለዋል። አሁን ከእስከ ዛሬው የላቀ ከፍተኛ አህዛ አይተናል። 32 ከመቶ የሚሆኑት መራጮች በጉዳዩ ላይ ሀሳባቸውን የሚጋራውን እጩ ብቻ እንደሚመርጡ እየተናገሩ ነው። ግን እዚህ ላይ በሪፓብሊካኖችና በገለልተኞች በኩል ያለው አቋም አልተለወጠም። ከ20 እስከ 22 በመቶ አካባቢ የሚሆነው ሙሉ በሙሉ ባለበት የጸና ነው። ቁጥራቸው በጣም የጨመረው ዲሞክራቶች ናቸው። ከእነዚያ መራጮች መካከል የፍሎሪዳው መራጭ ጄይደን ዲ ኦኖፍሪዮ ይገኙበታል። የመወሰን መራጭና የአዝናኝ ማሪዋና መብት ለወጣቶቹ መራጮች እምነትና አስፈላጊነት ወሳኝ ናቸው። በተለይም ለእነሱ የመወሰን መብት ከሁሉም ነገር በላይ በአእምሯቸው ልቆ የሚገኝ እንደሆነ ተመልክተናል። በግንቦት ወር የዲኦኖፍሪዮ ክፍለ ግዛት ፍሎሪዳ ከስድስት ሳምንታት እርግዝና በኋላ ጽንስ ማቋረጥን ህገወጥ በማድረግ በጣም ገዳቢ ከሆኑት የክፍለ ግዛቶች ህጎች ውስጥ አንዱን አወጣ። ድርጅት ስታን አመሰግናለሁ። ለምሽቱ ያዝነውንም በዚህ አጠናቀቅን። ያስተናገድኳችሁ አሉላ አከበደ፣ አቀናባሪው ኤልያስ አስማሬ፣ የድምፅና ምስል የስቱዲዮ አቀናባሪያችን ሄለን ኩርዲያን ነበረች። በዚሁ ተሰናበትን። መልካም ምሽት።